ይህ የአሜሪካ ድምፅ ነው። በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላቸው የዛሬ ሰኞ የአሜሪካ ድምፅ ግጅታችን አሁን ጀመረ።

በምዕራብ ወለጋ ዞን ሁለት ሲቪሎች በመንግሥት ታጣቂዎች ተገሏል ሲሉ ነዋሪዎች ተናገሩ። ይህንና ሌሎች ዘገባዎች በምሽቱ አካተን ወደ እናንተ የምንመለስ ነው የሚሆነው። አድማጮቻችንና ተመልካቾቻችን እንደምን አላችሁ? ዛሬ ሰኞ ጥቅምት 4 2017 ዓ

የአሜሪካ ድምፅ የምሽቱ ዝግጅታችን ጀመር። አስማማየ ነው እያስተናግድኳችሁ። እስከ ምሽቱ አራት ሰዓት ድረስ ከእናንተ ጋር ቆይታ የማድረግ ነው የሚሆነው። ደረጀ ደስታ እዚህ ለዓለም ዜናዎች አብሮኛለሁ። የስቱዲዮ ቅንብሩን የምትመራለን ደግሞ ብርሃን አይሉ ናት። የምሽቱ ዋና አዘጋጅ ቆንጅ ታየ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተከታተላችሁን ከእኛ ጋር አብራችሁን ማምሸት ትችላላችሁ። አሁን ቀጥታ የምናልፈው ወደ ዓለም ዜናዎች ነው። ደረጀ ይጠብቃቸዋል።

ጤና ይስጥልን አድማጮች፣ በድጋሚ እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ሀያ ስድስት ደሀ ሀገራት እንደ ኤሮፓ አቆጣጠር ከ ሁለት ሺ ስድስት ወዲህ ባልታየ ደረጃ ዕዳ ውስጥ ተዘፍቀዋል ሲል የዓለም ባንክ አስታወቀ።

ከዓለም እጅግ ድሃ ህዝብ 40 ከመቶ የሚኖርባቸው 26 ድሃ አገራት እንደ ኤሮፓ አቆጣጠር ከ2006 ወዲህ ከምንጊዜውም በከፋ ከፍተኛ ዕዳ ውስጥ እየተዘፈቁ ለተፈጥሮ አደጋዎችና ሌሎች ቀውሶች እየተጋለጡ መሆኑን የዓለም ባንክ ጥናታዊ ዘገባ አመለከተ።

ትላንት የወጣው ጥናታዊ ዘገባ እንዳመለከተው ምንም እንኳ የተቀረው የአለም ክፍል ከኮቪድ-19 ቀውስ በማገገም ጉዞውን የቀጠለ ቢሆንም እነዚህ ኢኮኖሚዎች ግን በወረርሽኙ ዋዜማ ከነበሩበት አንጻር ሲታዩ ዛሬ በአማካይ የበለጠ የደኸዩ ሆነዋል። በዋሽንግተን ከሚካሄዱት የአለም ባንክና የአለም የገንዘብ ድርጅት አመታዊ ስብሰባዎች ከአንድ ሳምንት ቀደም ብሎ የተለቀቀው ጥናታዊ ዘገባ የከፋ ድህነትን ለማስወገድ በሚደረገው ጥረት ትልቅ ችግር መኖሩን ያረጋገጠ ነው ተብሏል።

እነዚህ ሀገራት በዓለም አቀፍ ልማት ማህበር አይዲኤ እርዳታና ብድር ላይ በከፍተኛ ደረጃ ጥገኛ በመሆናቸው ድህነትን ለማስወገድ በሚደረገው ጥረት ላይ ያለውን ውድቀትም ያሳየ መሆኑ ተገልጿል። የሀገራቱ እዳ ከአጠቃላይ ምርት ገቢያቸው ወይም ጂዲፒ አንጻር ሲሰላ 72 በመቶ መድረሱም በዘገባው ተጠቅሷል። ይህም በ18 አመታት ውስጥ ሲታይ ከፍተኛው ሲሆን፣ ከነዚህ ሀገሮች ውስጥ ግማሾቹ በእዳ ማጥ ውስጥ የተዘፈቁ ወይም ለከፍተኛ አደጋ የተጋለጡ ናቸው

ናቸው ተብሏል። ከእነዚህ አገራት መካከል ሁለት ሶስተኛዎቹ በትጥቅ ግጭት ውስጥ የሚገኙ ናቸው ወይም ጸጥታን የማስከበር ፈተናዎች ገጥሟቸዋል። ይህ ደግሞ የውጭ ኢንቨስትመንቶችን ለመሳብ የሚያበረታታ ባለመሆኑ በርካቶች ወደ ውጭ በሚላኩ ምርቶች ላይ ብቻ እንዲተማመኑ በመገደዳቸው ለኢኮኖሚው አለመረጋጋት ተጋላጭ እንደሚያደርጋቸው ተዘግቧል።

የተፈጥሮ አደጋዎች በእነዚህ ሀገራት ላይ ትልቅ ተጽዕኖ ያሳደሩ ሲሆን ኤሮፓ አቆጣጠር በ2011ና 2023 ባለው ጊዜ አመታዊ ኪሳራቸው በአማካይ በአጠቃላይ የሀገር ውስጥ ምርት የሁለት ከመቶ ኪሳራ ያደረሰባቸው መሆኑ ተመልክተዋል። እነዚህ ሀገራት የግብር አሰባሰብ ስርዓቶችን በማሻሻል መንግስታዊ ወጪን የበለጠ ውጤታማ በማድረግ የውጭ እርዳታ ላይ ያለውን ጥገኝነት በመቀነስ የራሳቸውን ጥረት ማጠናከር እንዳለባቸው ሪፖርቱ አመልክተዋል።

ኬንያ በመጪው ህዳር ወር ሄይቲ የሚጓዙ ተጨማሪ ፖሊሶች ዝግጁ ናቸው አለች። ኬንያ በተባበሩት መንግስታት ድርጅት የሚደገፈውን ተልዕኮ ለመቀላቀል ተጨማሪ 600 የኬንያ ፖሊሶችን በመጪው ህዳር ወደ ሄይቲ እንደምታሰማራ አስታውቃለች።

ፕሬዚደንት ዊሊያም ሩቶ ባለፈው አርብ ከሄይቲ ጊዜያዊ ጠቅላይ ሚኒስትር ጋሪ ኮኔል ጋር ተገናኝተው ከተወያዩ በኋላ ተጨማሪ ፖሊሶች እንደሚላኩ ቃል የገቡ ሲሆን ሁለቱ መሪዎች ዓለም አቀፉ ማህበረሰብ የበለጠ እንዲሰራ ተማጽነዋል። የምስራቅ አፍሪካዊት ሀገር ኬንያ ወንጀል በተከሰተባት የካሪቢያኗ አገር ሄይቲ ውስጥ እየተባባሰ የመጣውን የጸጥታ ችግር ለመቅረፍ አላማ ያለውን ሁለገብ ተልዕኮ እየመራች ሲሆን እስካሁን አራት መቶ ፖሊሶችን ለግሳለች።

የተባበሩት መንግስታት ድርጅት የሰብአዊ መብት ቢሮ በዚህ ዓመት ከ3600 የሚበልጡ ሰዎች በሄቲው ትርጉም አልባ የወረው በሎች ጥቃት ተገድለዋል ሲል አስታውቋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። እስራኤል አራት ወታደሮች በሂዝቦላ ድሮን መገደላቸውን አስታወቀች። የህዝቦላ ሰው አልባ አውሮፕላን ወይም ድሮን በእስራኤል ጦር ሰፈር ላይ ትላንት እሁድ ምሽት በፈጸመው ጥቃት አራት ወታደሮች ሲሞቱ

ሌሎች ደግሞ ክፉኛ መቆሰላቸውን የእስራኤል

ጦር አስታውቋል። እስራኤል ሊባኖስ ላይ ካካሄደችው ለሳምንት ከተቃረበው የእግረኛ ጦር ወረራ ወዲህ በሂዝቦላ የተፈጸመው አስከፊ ጥቃት ነው ተብሏል። ሂዝቦላ ለጥቃቱ ኃላፊነቱን የወሰደ ሲሆን ባለፈው ሐሙስ ቤይሩት ውስጥ 22 ሰዎችን ለገደለው የእስራኤል የአየር ጥቃት አጸፋ ነው ሲል ገልጿል። እስራኤል እና ሂዝቦላ በየቀኑ ማለት በሚያስችል መልኩ የተኩስ ልውውጥ እያደረጉ ሲሆን የጋዛ ጦርነት ከጀመረ ካለፈው አንድ ዓመት ወዲህ ውጊያው ተባብሶ ቀጥሏል።

በተያያዘ ዜና በማዕከላዊ ጋዛ የእስራኤል ጥቃት አርባ ሰዎች ቆስለዋል። ጋዛ ውስጥ ዴር አልባላ በሚገኘው አልአቅሳ ሰማዕታት ሆስፒታል አቅራቢያ በተፈጸመ የእስራኤል የአየር ጥቃት አርባ ሰዎች ቆስለዋል ሲሉ የፍልስጤም የጤና ባለስልጣናት ዛሬ ሰኞ አስታውቀዋል። በጋዛ የሚገኘው የጤና ጥበቃ ሚኒስቴር እንዳስታወቀው ጥቃቱ በሆስፒታል ተቋማትና በጦርነቱ የተፈናቀሉ ፍልስጤማውያን መገልገያ በሆኑ ድንኳኖች መካከል በሚገኝ ስፍራ ከፍተኛ የእሳት ቃጠሎ አስከትሏል።

የእስራኤል ጦር ጥቃቱ በሲቪሎች መካከል የተደበቁ ታጣቂዎች ላይ ያነጣጠረ ነው ብለዋል። ጥቃቱ የተፈጸመው ተፈናቃይ ፍልስጤማውያን ይገለገሉበት በነበረው በኑሴራት ትምህርት ቤት ውስጥ በደረሰ ሌላኛው የእስራኤል ጥቃት 15 ሰዎች ከተገደሉ ሰዓታት በኋላ ነው።

የተባበሩት መንግስታት ድርጅት የፍልስጤም ስደተኞች ተቋም ዛሬ ሰኞ ባወጣው መግለጫ ጥቃቱን በጋዛ ሰርጥ ውስጥ ሌላ አስፈሪ ምሽት ሲል ገልጾታል። ትምህርት ቤቱ ዛሬ ሰኞ የፖሊዮ ክትባቶችን ለመስጠት እየተዘጋጀ እንደነበር ተቋሙ ገልጿል።

በመጨረሻም በትራምፕ የምርጫ ቅስቀሳ ስፍራ አቅራቢያ ጠመንጃና የሐሰት ፓስፖርት የያዘ ሰው በቁጥጥር ስር መዋሉ ተገለጸ። የደቡብ ካሊፎርኒያ ባለስልጣናት ባለፈው ቅዳሜ ምሽት ዶናልድ ትራምፕ የምርጫ ቅስቀሳ ከሚያደርጉበት አቅራቢያ ባለ የፍተሻ ቦታ አንድ የኔቫዳ ነዋሪ በመኪና ውስጥ ጠመንጃ ጥይት፣ የጎረሰ ሽጉጥና ጥይቶችን ከበርካታ የሐሰት ፓስፖርቶች ጋር ይዞ በመገኘቱ በቁጥጥር ስር መዋሉን አስታውቀዋል።

የሪቨርሳይድ አውራጃ የፖሊስ አዛዥ ቻድ ቢያንኮ ትላንት እሁድ ለጋዜጠኞች እንደተናገሩት ቨርን ሚለር የተባለው የ49 ዓመቱ የላስ ቬጋስ ነዋሪ በአካባቢ ፖሊሶች የተያዘው ወደ ምርጫው ቅስቀሳ ስፍራ መኪና ሲያሽከረክር በአቅራቢያው በሚገኝ የፍተሻ ጣቢያ ነው።

የፖሊስ መምሪያውን በመግለጫው እንዳስታወቀው ግለሰቡ የተያያዘው የተቀባበለ መሳሪያና በርካታ ጥይቶችን ሊጎርስ የሚችል ካርታ ይዞ እንደተገኘ በመጠርጠሩ ነው። ተጠርጣሪው በ500 ዶላር ዋስ የተፈታ ሲሆን በአውሮፓ አቆጣጠር ጥር 2 ቀን 2025 ፍርድ ቤት እንዲቀርብ ቀጠሮ ተይዟል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ለቀሪዎቹ የሰኘው ምሽት አስማማዬ ነው ይጠብቃቸዋል።

ጠጅ ደስታን ለዓለም ዜናዎቹ አመሰግናለሁ። እየተከታተላችሁ ያላችሁት ከዋሽንግተን ዲሲ ወደ እናንተ እየደረሰ ያለውን የሰኞ ምሽት የአሜሪካ ድምፅ ዝግጅታችን ነው። እያስተናገድኳችሁ ያለው ታስማሟ የነ በምሽቱ በወይብ ና ማኅበራዊ ድረገጽ አባየው ገበያው አብራናለች። እንዲሁም የስቱዲዮ ስልጭቱ የምትቆጣጠርልን ብራና ይሉ ናት። የምሽቱ ዋና አዘጋጅ ቆንጅታየናት። አሁን ቀጥታ የምናልፈው ወደ ምሽቱ አብይ ርዕስ ነው።

በኦሮሚያ ክልል ምዕራብ ወለጋ ዞን በሚገኙት ቤጊና ባቦገንበል ወረዳዎች በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል በቀጠለው ግጭት መሃል ሰላማዊ ሰዎች ኢላማ እየተደረጉ ነው ሲሉ ነዋሪዎች በስልክ ለአሜሪካ ድምፅ ተናግረዋል። የመንግስትም ሆነ አማጺ ቡድን ታጣቂዎች መሳሪያ ይዘው ስለሚንቀሳቀሱ በንጹሐን ዜጎች ላይ ጉዳት እያደረሰ ነው ያሉት ነዋሪዎቹ፣ ባለፈው አርብ ጥቅምት አንድ ቀን 2017 ዓ ም ሁለት ሰላማዊ ሰዎች በመንግስት ጸጥታ ኃይል ተገለዋል ሲሉም ከሰዋል።

አምስት ሰዎች ደግሞ ልጆቻችሁ ወይም ባለቤቶቻችሁ የኦሮሞ ነጻነት ሰራዊት አባላት ናቸው በሚል በተመሳሳይ ቀን በመንግስት የጸጥታ ኃይሎች ታስረዋል ሲሉ እነዚሁ ነዋሪዎች አቤታቸውን አቅርበዋል። ነዋሪዎቹ ባነሱት ቅሬታ ላይ ከቤጊና ባቦ ገንበል አስተዳደር ምላሽን ማግኘት ያደረግነው ጥረት ለጊዜው አልተሳካም። ነገር ግን የምዕራብ ወለጋ ዞን አስተዳዳሪ አቶ ሰለሞን ታምሩ ለአሜሪካ ድምፅ በጽሁፍ በሰጡት ምላሽ የዞኑ የጸጥታ ሁኔታ ከየትኛውም ጊዜ በላይ ተሻሽሏል ሲሉ ገልጸዋል። ጸሐይ ዳምጠው በዚህ ጉዳይ ተጨማሪ አላት።

በኦሮሚያ ክልል ምዕራብ ወለጋ ዞን በሚገኙ ቤጊና በአቦ ገምቢል ወረዳዎች በመንግስት የጸጥታ ኃይሎች እና በኦሮሞ ነጻነት ሰራዊት መካከል በተለያየ ጊዜ ያግረሽ የቀጠለው ግጭት የሰላማዊ ሰዎችን ደህንነት ጭምር አሳሳቢ አድርጓል ሲሉ ነው ነዋሪዎች የገለጹት። የቤጊ ወረዳ ነዋሪ መሆናቸውን የጠቀሱትና በደህንነት ስጋት ምክንያት ስማቸው እንዳይጠቀስ የጠየቁት ግለሰብ በሚኖሩበት ቀበሌ ውስጥ ተፈጠረ ያሉትን ሁኔታ

አብራርተዋል። ጎዲና ወለገዲ ታና ቤጊ ገንደ ቶንጎ ዋበራ ሳዲ ኩዳለመቲ ኦቦተርፋ አዋ ነው ነመ ጀደሙ ጋርታ መጋላ ዳገሌ መነታ በቆታ ጅሩ ሳወሳ ጀላ ሁንገኒ በምዕራብ ወለጋ ቤጊ ወረዳ ቶንጎ ዋበራ ቀበሌ ውስጥ አርብ ዕለት ከምሽቱ አስራ ሁለት ሰዓት አካባቢ

አቶ ተርፋ አዋ ነው የተባሉ አዛውንት ከቤታቸው ከብቶቻቸውን ሲወስዱባቸው ለምን ትወስዳላችሁ? እኔ እንደሆንኩ ሽማግሌ ነኝ፣ ከፖለቲካም ነጻ ነኝ፣ ከታጣቂው ቡድን ጋር ያሉም ልጆች የሉኝም ሲሉ፣ አንተም ትፈልጋለህ ብለው ገደሏቸው። እኛ እንደ አካባቢው ሰው፣ እኔም የተሳተፍኩበት የወረዳውን አስተዳደር፣ የወረዳውን የብልጽግና ፓርቲና የጸጥታውን ዘርፍ ለምን ዝም አላችሁ መፍትሄ ውስጥ ስንል ጠየቅናቸው።

ይህ ድርጊት የሸኔ ድርጊት ነው እንጂ የጸጥታው ኃይል አይደለም፣ አሉን። ዝም አልን። እንዲህ አይነት ድርጊቶች እየተበራከቱ ነው። እኛ እያለን ያለ ነው። የአካባቢው ባለሥልጣን ሁላችንም ለይቶ ያውቃል። ስለዚህ የተጣራ መረጃ መስጠት ነው እንጂ

በዚሁ ከቀጠለ ችግሩ የከፋ ነው። እኚህ አስተያየት ሰጪ በአካባቢው የኦሮሞ ነጻነት ሰራዊት ታጣቂዎች ሲንቀሳቀሱ መቆየታቸውን ጠቅሰው ከቅርብ ሳምንታት ወዲህ ግን የመንግስት የጸጥታ ኃይሎች አስሳ ብሎ ስለወጡ አካባቢውን ለቀው ወጥቷል ስሉ አክለው ገልጸዋል። በተመሳሳይ ምክንያት ስማቸው እንዳይጠቀስ የጠየቁና የባቦ ገንቤል ወረዳ አምበሎዲላ ቀበሌ ነዋሪ መሆናቸውን የገለጹ ሌላ አስተያየት ሰጪ በቀበሌያቸው

አሌ ያሉትን ውጥረት ሲገልጹ ተከታዩም ብለዋል። በምዕራብ ወለጋ በአቦ ገንበል ወረዳ አንባሎ ድላ ቀበሌ ነዋሪ የሆኑት አቶ ተስፋዬ ታይሳ

አቶ ሚናሴ ዱጉማ የአቶ ኡመር ሁንዴሳ ባለቤት ወይዘሮ ከድጃ ከድርና አባ አብደላ የተባሉ ግለሰቦች አርብ እለት ከየቤታቸው በጸጥታ ኃይሎች ተወስደው ነው የታሰሩት። ሰዎቹ የተያዙት ልጆቻቸው የኦሮሞ ነጻነት ሰራዊት አባል ናቸው ተብሎ ነው። በተመሳሳይ ቀን አንድ ልጅ በርከት ያሉ የጸጥታ ኃይሎችን በመንገድ ላይ ሲመለከት ሮጦ ወደ ቤት ሲገባ ተመታ።

እናም አሁን በእኛ አካባቢ የንጹሐን ዜጎች ጉዳት አሳሳቢ ሆኗል። መንግስት መፍትሄ ቢሰጠን እንላለን። እኚሁ አስተያየት ሰጪ ያክለው ነዋሪው ከአቅሙ በላይ በሆነ ችግር ተጠያቂ የሆነ ነው ሲሉም ገልጸዋል። ከታሰሩት አምስቱ ግለሰቦች የሁለቱ ልጆች ጠፍተው ወደ ጫካ እንደገቡ ጥርጣሬ አለን።

ሌሎቹ ግን ምንም ውስጥ የሉም። አሁንም ስጋታችን ሚስት ባሏ ከሌለ ተጠያቂ ናት፣ እናት ልጆቿ ከሌሉ እንደዛው ነው። ይህ ደግሞ ተገቢ አይደለም። ሁሉም አካል ላጠፋው መጠየቅ ነው እንጂ

በአንዱ ጥፋት አንዱ መሰቃየት የለበትም። የአሜሪካ ድምፅ ነዋሪዎቹ ባነሱት ቅሬታ ላይ በየደረጃው ከሚገኙ የወረዳ፣ የዞን የክልልና የፌደራል መንግስት አመራሮች ምላሽ ለማግኘት ጥረት አድርገዋል። የምዕራብ ወለጋ ዞን አስተዳዳሪ አቶ ሰለሞን ታምሩ በእጅ ስልካቸው በጽሁፍ ለአሜሪካ ድምፅ በሰጡት ምላሽ በዞኑ ከየትኛውም ጊዜ በላይ ሰላም መስፈኑን ገልጸው ተጨማሪ ማብራሪያ ጸጥታውን ከሚመሩ አካላት ማግኘት እንደምንችል ጠቁመዋል። ሆኖም ግን ጸጥታውን

ይመራሉ ያሏቸውን አካላት በስም አልጠቀሱም። ያንን ለመጠየቅ በተደጋጋሚ በእጅ ስልካቸው ላይ ብንደውልም አልተነሳም። ከወረዳዎቹ አስተዳዳሪዎችም ምላሽ ለማግኘት ያደረግነው ጥረት አልተሳካም። የክልሉ ቃል አቀባይ አቶ ሀይሉ አዱኛ ባለፈው አርብ በክልሉ ያለውን አጠቃላይ የሰላም ሁኔታ በተመለከተ ከአሜሪካ ድምፅ ተጠይቀው ተከታዩ ምላሽ ሰጥተዋል። ሮሚያስ ዋ ሮ ጋ ዋ ተነፉ ከ ገሬ

ሌቢያን እንደ ኦሮሚያ ክልል መንግስት በተለያዩ ጊዜያት ጥሪ ሲደረግ ቆይቷል። ጥሪውን በቡድንም ሆነ በተናጥል ተቀብለው የተመለሱ አሉ። በዚሁ መሰረት መካከለኛ ዞን የኦሮሞ ነጻነት ሰራዊት ብለው ራሳቸውን የሚጠሩት

የሰላም ጥሪውን ተቀብለው ከመንግስት ጋር ያለውን አለመግባባት ለመፍታት ይሁንታቸውን አሳይተዋል። ይህን ደግሞ እንደ ኦሮሚያ ክልል መንግስት መቀበላችንን የፕሬዝደንቱ መልእክት ያሳያል። ከፌዴራል ኮሚኒኬሽን አገልግሎትም በዚህ ጉዳይ ላይ ምላሽ ለማግኘት ያደረግነው ጥረት ለዛሬ አልተሳካም።

በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ በኢትዮጵያ በግጭት አውድ ውስጥ ያሉ አካባቢዎች የሰብአዊ መብቶች ሁኔታ በምመለከተው በቅርብ ጊዜ ባወጣው የሩብ ዓመት ሪፖርቱ ላይ በእነዚህ አካባቢዎች የሚፈጸመው የሰብአዊ መብቶች ጥሰቶች አሳሳቢ ሆኖ እንደቀጠሉ አመልክተዋል። በግጭቱ ተሳታፊ የሆኑ ሁሉም አካላት ያለምንም ቅድመ ሁኔታ ተኩስ አቁም በማድረግ

ለግጭቱ ሰላማዊ መፍትሄ እንዲያፈላልጉም ኮሚሽኑ በድጋም ጠይቀዋል ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ አድማጮቻችንና ተመልካቾቻችን የተካተላችሁ ያላችሁት ከዋሽንግተን ዲሲ ወደ እናንተ የደረሰ የሚገኘውን የሰኞ ምሽት የአሜሪካ ድምፅ ዝግጅታችን ነው ቀደም ሲል የምሽቱ አብይ ርዕስ ወደ እናንተ ደረሰ የትንታኔ ምጽ ይቀጥላል

የትንታኔው መጽሔት ወደ መጀመሪያ ወደ ሆነ ቅንብራችን አልፋለሁ። አዲሷ የኢትዮጵያ ሶሻል ዲሞክራሲያዊ ፓርቲ ኢሶዴፓ መሪ ዶክተር ራይል ባፌ የፓርቲው ሊቀመንበር የነበሩትን ፕሮፌሰር በየነ ጴጥሮስን ፈር ተከትለው ሰላማዊ የፖለቲካ ትግል እንደሚያስቀጥሉ ተናገሩ። ፓርቲያቸው እሳቸውም በፕሮፌሰር በየነ ጴጥሮስ ምትክ መሪ አድርጎ እንደ ሾማቸውም ገልጸዋል። በኢትዮጵያ ስላሉ የፖለቲካ ፓርቲዎች እንቅስቃሴ አስመልክተው ማብራሪያ ሰጡን። የአዲስ አበባ ዩኒቨርሲቲው መምህር ዶክተር ዮናስ አሽኔ በበኩላቸው

ዶክተር ራይል ባፌ የሚመሩትን የኢሶዴፓ ፓርቲ ጨምሮ የፖለቲካ ፓርቲዎች ልዩ ልዩ ውስጣዊና ውጫዊ ፈተናዎች እንዳሉባቸው ገልጸዋል። የፖለቲካ ፓርቲዎቹ ትርጉም ያለው እንቅስቃሴ እንዲያደርጉም የጋራ ጥምረት መፍጠር እንዳለባቸው መክረዋል። ገብረ ሚካኤል ገብረ መድህን ተጨማሪ አለው። በኢትዮጵያ ፖለቲካ ውስጥ ከ1988 ዓ.ም ጀምሮ በተቃዋሚነት ጉልህ ሚና ሲጫወቱ የቆዩት ፕሮፌሰር በየነ ጴጥሮስ

ከዚህ ዓለም በሞት እስከተለዩበት መስከረም 7 ቀን 2017 ዓ ም ድረስ የተለያዩ የፖለቲካ ፓርቲዎችን በማቋቋም መርተዋል። ከህልፈታቸው በፊትም የኢትዮጵያ ሶሻል ዲሞክራሲያዊ ፓርቲ ወይም ኢሶዴፓ ሊቀመንበር ሆነው በማገልገል ላይ ነበሩ። ህልፈታቸውን ተከትሎ የኢትዮጵያ ሶሻል ዲሞክራሲያዊ ፓርቲ ዶክተር ራሄል ባፌን የፓርቲው መሪ አድርጎ መሰየሙን ራሳቸው ዶክተር ራሄል ባለፈው ቅዳሜ ጥቅምት 2 ቀን 2017 ዓ ም በሰጡት መግለጫ ተናግረዋል።

የፓርቲው የስራ አስፈጻሚ ኮሚቴ የዛሬ ሳምንት ስብሰባ አካሂዱ ነበር እና አሁን በዛ ስብሰባ ላይ በመተዳደሪያ ደንባችን መሰረት ሰብሳቢና ምክትል ሰብሳቢ ሰይሞ በመተዳደሪያ ደንቡ መሰረት ነው የተካሄደውና፣ ካለፈው እሁድ ጀምሮ እኔ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ በሰብሳቢነት እመራለሁ። አቶ አጫ መቦጌ በምክትል ሰብሳቢነት ይመራል።

ፕሮፌሰር በየነ ጴጥሮስ በኢትዮጵያ ታሪክ ሰላማዊ የፖለቲካ ትግል በማካሄድ እንደሚታወቁና ለበርካቶችም አብነት መሆናቸውን የጠቀሱት አዲሷ የፓርቲው መሪ ዶክተር ራሄል ባፌ የእሳቸውን አርአያነት ተከትለው ሰላማዊ ትግሉን እንደሚያስቀጥሉ ተናግረዋል። የዓላማ ጽናትንና ይቻላልን ያስተማረንን የመሪያችንን የፕሮፌሰር በየነ ጴጥሮስን የፖለቲካ አካሄድና ፈለግ በእሴትነት የሰነቀው ፓርቲያችን

ይህንን ህዝባዊና ሀገራዊ ራዕይ ከግብ ለማድረስ በፍጹም ቁርጠኛነትና ጽናት ሰላማዊ የፖለቲካ ትግሉን የሚያስቀጥል መሆኑን በአጽንኦት እንገልጻለን። በኢትዮጵያ ስላለው የፖለቲካ ፓርቲዎች እንቅስቃሴን በሚመለከት አስተያየት እንዲሰጡን የጠየቅናቸው የፖለቲካ ተንታኝ በበኩላቸው ዶክተር ራሄል ባፌ የሚመሩት የፖለቲካ ፓርቲ እንደሌሎቹ ሌሎቹ ተዋናዮች ወደፊት የተለያዩ ፈተናዎች ይገጥሙታል ብለዋል።

በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር የሆኑት የፖለቲካ ተንታኙ ዶክተር ዮናስ አሽኔ የኢትዮጵያ ፖለቲካ ፓርቲዎች ውስጣዊና ውጫዊ ችግሮች እንዳሉባቸው ተናግረው ውስጣዊ ችግሮቻቸው በሀገሪቱ የተቋም ግንባታ ባህል ካለመኖሩ ጋር ይያያዛል ብለዋል። ተቋም አልገነባንም። ከትውልድ ትውልድ የሚሸጋገር ራሱን የሚያድስ

ከዳሱ ከአካባቢ ጋያ ከመርህጋም ሚዛኑን እየጠበቀ የሚሄዱ የፖለቲካ ፓርቲዎች ገዥ ገዥው ፓርቲ ጭምር የለንም አደለ ገዥው ፓርቲ ምንም እንኳን ኢህአዲግ ወደ ብልጽግና እንኳን ምን መጥተዋል ብንል ኢህአዲግ ራሱን ማደስ ስላቃተው አደለ ለዚህ ቀውስ ውስጥ የከተተ ስለዚህ ውስጣዊ ተቋማት ኦርጋኒክ በሆነ መንገድ ተነጋግሮ ሪዮት አለሙን ማስተካከል መስማማት አልቻ አይችልም ሰላሳ አርባ ዓመት ያህል ሰላሳ ዓመት የቆዩትን ፓርቲዎች

ቀውስ ውስጥ እየገቡ ነው ያሉት። አሁን ባለው ሁኔታ እንደምታየው ራሱ ገዢው ፓርቲም እና የገዢው ፓርቲ ተነጥለው የወጡ ፓርቲዎችም እንደምታውቀው እና ተቋማትን በንደዛ መልኩ እንዲሄዱ ከትውልድ ትውልድ እንዲሄዱ ሰው እንዲቀበላቸው ተከታይ ከስር መሪዎችን እና ሌሎችንም ሰዎች እያፈራ የሚሄድ የፖለቲካ መሪዎችን የሚያፈራ የፖለቲካ ተቋማት አውድ የለንም። ዶክተር ዮናስ አሽኔ የጠቀሱት ሌላው ችግር ከፓርቲዎቹ ጤናማ ግንኙነት አለመኖር ጋር ይያያዛል።

የፓርቲዎቹ ርዕዮተ ዓለም እርስ በራሱ የሚጣላና የጋራ ጥምረት እንኳን ለመፍጠር የማያስችል እንደሆነ የጠቀሱት ባለሙያው ይህ ደግሞ ተቋማዊ የፖለቲካ ምህዳርን ለማስፋት የማያስችል ሀገራዊ ፈተና ነው ብለውታል። ይህ ችግር ሄዶ ሄዶ ገዢ ፓርቲውን በማግዘፍ የተቃዋሚ ፓርቲዎችን ፈተና ደግሞ እንዳበዛው ነው የሚገልጹት። የፖለቲካ ፓርቲዎች በነፃነት የሚንቀሳቀሱበት የሲቪል አውድ አለመኖርም ሌላው ውጫዊ ችግር እንደሆነ ዶክተር ዮናስ አመልክተዋል።

የሲቪክ ማህበራት ናቸው። ሲቪክነስ ከሌለው ምህዳሩ ከሆነ በዛ ውስጥ ሲቪክና የሰላሙ የፖለቲካ አራምዳለው ብለህ መንቀሳቀሱ ተጽዕኖም በጣም ከባድ ያደርገዋል ማለት ነው። ፓርቲ አባላት መመልመል፣ ማደራጀት፣ መሰባሰብ፣ የሲቪክ ኤክሰርሳይሶችን፣ ልምምዶችን ማድረግ፣ ክርክሮችን ማድረግ፣ መተቸት በግጭት ውስጥ ቀጥታ የሚያስገባይ ሊሆን ይችላል እና በጣም ፈታኝ ነው ለፖለቲካ ፓርቲዎች ብዬ አስባለሁ። በእነዚህ ችግሮች የተነሳ በኢትዮጵያ ያሉት

ተቃዋሚ የፖለቲካ ፓርቲዎች ገዢ ፓርቲዎችን በመገዳደር ህዝቡ ዘንድ ዘልቆ የመግባትና ተወዳድረው የምክር ቤቶችን መቀመጫ የመያዝ ክፍተቶች እንዳሉባቸው የተናገሩት ዶክተር ዮናስ ይህ ሁኔታ በተወሰነ መልኩ መሻሻል የሚችለው አብሮ የመስራትና የመቀናጀት ባህል ሲዳብር መሆኑን ገልጸዋል። ሜቶዶሎጂካል ወይም ታክቲካል ጥምረት

ህጋዊ ፕሮግራሞች ሳይቀይሩ ለአንድ ግብ ብቻ ጥምረት መስራት አለባቸው ብዬ አስባለሁ። ምክር ቤቶች መግባት እንዲችሉ ዋናው ነገር ፓርላማ ገብቶ ድምፅን ማሰማት እንዲችሉ ወደ ምክር ቤቶቹ የሚወስዳቸው የጋራ ጥምረት ያስፈልጋል። ምንም ያ የፕሮግራሞቻቸውን እንዲከልሱ፣ ሃርሞናይዝ እንዲያደርጉ፣ ፕሮግራሞቻቸውን እንዲያዙ ግን

ዓላማቸው ለገዢው ፓርቲ አንድ ፓርቲዎች የተቃዋሚ ፓርቲዎች እርስ በርስ እንዳይፎካከሩ በማድረግ ሊያሸንፉበት የሚችሉ ኮምፓራቲቭ አድቫንቴጅ ባለባቸው ሁኔታ ውስጥ ወደዛ አይነት የሚሄድ ስትራቴጂ መቀነስ ታክቲክ መቀለስ አለባቸው ብዬ አስባለሁ። ይህን ካላደረጉ የገዢው ፓርቲ ጋር ያላቸው ውድድር የመወዳደር አቅም በጣም የቀጭጨ ነው የሚሆነው። ማለት ፕሮፌሰር በየነ ጴጥሮስ የሰላማዊ ትግል ምልክት ነበሩ ያሉት

ፕሮፌሰር በየነ ጴጥሮስ ከዚህ ዓለም በሞት መለየታቸውን አስመልክተው መልእክት ያስተላለፉ የተለያዩ አካላት ለሰላማዊ የፖለቲካ ትግል አደረጉ ያሉትን አስተዋጽኦ አጉልተው ተናግረዋል። የሰላማዊ የፖለቲካ ትግል ጠበቃ ነበሩ ብለዋል። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ኅልፈታቸውን አስመልክቶ ባወጣው የሐዘን መግለጫ ለአሜሪካ ድምፅ፣ ገብረ ሚካኤል ገብረ መድኅን አዲስ አበባ

ቀደም ሲል በኢትዮጵያ የፖለቲካ ፓርቲዎች ተሳትፎን የተመለከተውን የገብረ ሚካኤል ገብረ መድን ያጠናቀረውን ዘገባ ነው። ተከታትላይ ተመለስ ነው። አሁን ደግሞ ወደ መካከለኛው ምስራቅ እንሂድና የእስራኤልና የሊባኖስ ጉዳይ እንመለከታለን። እስራኤል የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይሎች ከሊባኖስ የውጊያ ቀጠና ለቀው እንዲወጡ አሳሰበች። እስራኤል በሂዝቦላ ላይ ያነጣጠረውን ጥቃቷን አጠናክራ በቀጠለችበት ወቅት የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይሎች በጦርነት ከተመሰቃቀለው የሊባኖስ አካባቢ

ለቀው እንዲወጡ የእስራኤል ጠቅላይ ሚኒስትር አሳስበዋል። ጠቅላይ ሚኒስትሩ ይህን ያሉት እስራኤል በቅርቡ ያካሄደችው ጥቃት አምስት የመንግስታቱ ድርጅት ሰላም አስከባሪ ኃይሎች ላይ ጉዳት ካደረሰ በኋላ ነው። የአሜሪካ ድምጹ አራሽ አረብ ሳዲ በዚህ ዙሪያ ያደረስን ዘገባ ስመኝ ሸቆየ እንደሚከተለው ታቀርበዋለች። ሂዝቦላ እሁድ ጠዋት ያካሄደውን የሮኬት ጥቃት ተከትሎ የእስራኤል የአየር መከላከያ ምሽቱን ድብደባ ሲያካሄድ አድሯል።

በእስራኤልና በሂዝቦላ መካከል ጦርነት የተቀሰቀሰው ምዕራባውያን አሸባሪ ብለው የሚጠሩት ቡድን በጋዛ ለሚኖሩ ፍልስጤማውያን ድጋፉን ለማሳየት ሰሜናዊውን የእስራኤል ክፍል በተደጋጋሚ በማጥቃቱ ነው። በሊባኖስ የሚገኘው ሂዝቦላና እስራኤል ድንበር ተሻጋሪ ጥቃቶችን በቀጠሉበት ወቅት ታዲያ ንጹሐን ዜጎች በእስራኤሉ ሀይፋ ከተማ በሚገኘው የቦምብ መጠለያ ለመሸሸግ ጥረት እያደረጉ ነው።

እስራኤል በቅርቡ ባካሄደችው ጥቃት ደግሞ አምስት የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይሎች ላይ ጉዳት አድርሳለች። ጥቃቱ ከጀመረበት ከመስከረም ወር አንስቶ በሀገሪቱ ላይ በሚደርሱ ጥቃቶች ከ1400 በላይ ሰዎች መገደላቸውን የሊባኖስ ጤና ሚኒስቴር አስታውቋል። የተባበሩት መንግስታት ድርጅት በጉዳዩ ላይ በሰጠው መግለጫ ምክትል ቃል አቀባዩ ፍርሃን ሀቅ ይህን ብለዋል።

ዩኒፊል ይሄ ቀላል የማይባል እርምጃ ነው። በማንኛውም ሁኔታ ለድርጅቱ ሠራተኞችና ንብረት የደህንነቱ ዋስትና መስጠት እንዳለበትና የድርጅቱ ግቢ ከጥቃትና ከወረራ የተጠበቀ ስፍራ መሆኑ ሊከበር እንደሚገባም ሰላም አስከባሪ ኃይሉ በድጋሚ ያሳስባል። እስራኤል የሊባኖስን ሕዝብ ወይም የመንግስታቱን ድርጅት የሰላም አስከባሪ ኃይል ኢላማ አለማድረጓንና ጥቃቱ ያነጣጠረው በኢራን በሚደገፈው ሂዝቦላህ ላይ መሆኑን በግልጽ አስታውቃለች።

በተባበሩት መንግስታት ድርጅት ሰላም አስከባሪ አባላት ላይ የደረሰው ጉዳት ዜና ከተሰማ በኋላ የእስራኤል ጠቅላይ ሚኒስትር የይቅርታና ማስጠንቀቂያ መግለጫ ሰጥተዋል። የመንግስታቱን ድርጅት ሰላም አስከባሪ ኃይሎች በሂዝቦላ ስር ካሉ አካባቢዎችና ከውጊያ ቀጠናዎች የምታስወጡበት ጊዜ ነው። ወታደሮቹን ለማስወጣት ፈቃደኛ ካልሆናችሁ የሂዝቦላ ታጋቾች ታደርጓችሁ፣ አላችሁ እነሱንም ሆነ የእኛን ወታደሮች አደጋ ላይ ይጥላል።

የእስራኤልን ጥቃቶች ተከትሎ የሊባኖስ አንዳንድ ክፍሎች ወደ ፍርስራሽነትና አቧራነት ተቀይረዋል። ሁኔታው ከጋዛ ጋር ተመሳሳይ ሲሆን ዋይት ሀውስ ሲደገም ማየት የማይፈልገው ትዕይንት መሆኑን የዋይት ሀውስ ፕሬስ ጸሐፊ ካሪን ዣን ፒየር ተናግረው ነበር። ሊባኖስ ወደ ጋዛነት ስትቀየር ለማየት አንችልም አናይምም። ማየት የምንፈልገው እሱን አይደለም።

ከጥረታችን እንደምትረዱት በሁለቱም በጋዛና በሊባኖስ ያለው የስቃይ ሁኔታ የበለጠ አሳሳቢ መሆኑን ያሳያል። በተለይ ደግሞ ግጭቶችን ለማስቆምና ለቀጠናው ዘላቂ የሰላምና ደህንነት መሰረት ለመጣል ይህ በእንዲህ እንዳለ በቴላቪቭ የሚኖሩ እስራኤላውያን በአይሁዳውያን ዘንድ በድምቀት በሚከበረው ዮም ኪፑር በዓል ጎዳናዎች ላይ በመውጣት በየሳምንቱ የሚያደርጉትን ተቃውሞ አካሂደዋል

በተቃውሞ እንደ አውሮፓያን አቆጣጠር ጥቅምት ሰባት የደረሰውን ጥቃት ተከትሎ ሐማስ በጋዛ ያስቀመጣቸውን ታጋቾች ለማስለቀቅ የተኩስ አቁምና ድርድር እንዲካሄድ መጠየቃቸውን ቀጥለዋል። አራሽ አረብ ሳዲ ላደረሰን ዘገባ፣ ስመኝሽ የቆየ ዋሽንግተን ዲሲ።

አድማጮቻችን እየተካተላችሁ ያላችሁት የትንታኔው መጽሔታችን ነው። አሁንም ይቀጥላል። ቀጥሎ ሳምንታዊ ዋሽንግተን በዚ ሳምንት ቅንብራችን ወደ እናንተ ይደርሳል። በዩናይትድ ስቴትስ ለከባድ ዝናባማ ሁሎ ንፋስ ሰለባዎች ተጨማሪ እርዳታ እየቀረበ ነው። የአሰት መረጃዎችም እንደቀጠሉ ናቸው። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በሪኬን ሚልተን እና ቀደም ብሎን ሪኬን ሄለን የተጎዱ የፍሎሪዳ አካባቢዎችን

ትላንት ውድ ጎብኝተዋል። የአካባቢው የኤሌክትሪክ ኃይል ማሰራጫ አቅም ለማጠናከር የሚውል ግማሽ ቢሊዮን ዶላር አዲስ ድጋፍ መመደቡንም ይፋ አድርገዋል። የእርዳታና የመልሶ መቋቋም ጥረቶች እየቀጠሉ ባሉበት በዚህ ወቅት ታዲያ ባለሥልጣናት የፕሬዚዳንታዊ ምርጫው ቀን እየተቃረበ ባለበት በዚህ ወቅት የሐሰት መረጃዎችም በተፋጠነ ሁኔታ እየተዛመተ መሆኑን በመግለጽ አስጠንቅቀዋል። የአሜሪካ ድምፅ ዘጋቢዎች ያጠናቀሩት ዘገባ ቆንጅት ታየ እንደሚከተሉ ታቀርበዋለች።

ፕሬዚደንት ጆ ባይደን በሰሞኑ ከባድ ዝናባማ አውሎ ነፋስ በሄሪከን ሚልተን የተጎዱትን የፍሎሪዳ አካባቢዎች ትናንት፣ እሁድ ተዘዋውረው ጎብኝተዋል። በሚልተን ከዚያ በፊትም ደግሞ በሄሪከን ሄለን የተጎዱትን ማህበረሰቦች መርጃ የሚውል 612 ሚሊዮን ዶላር ድጋፍ ይፋ አድርገዋል። ይህ ገንዘብ የተቋረጠውን የኤሌክትሪክ አገልግሎት እንዲቀጥል ማድረግ ብቻ ሳይሆን የአካባቢውን የኃይል ስርዓት አቅም ያጠናክራል

ከባድ የአየር ሁኔታዎች ይደጋገሙ በመጡበት በዚህ ወቅት የኤሌክትሪክ ኃይል በተደጋጋሚ መቋረጥና ተቋርጦ የሚቆይበትንም ጊዜ ይቀንሳል። የሆነ ሆኖ ፌዴራል መንግስቱ ለሰለባዎቹ ስለሚሰጠው የድጋፍ ምላሽ የሚሰራጨው የሐሰት መረጃ እየተባባሰ ነው የሄደው። የአገር ደህንነት ሚኒስትሩ አሌሃንድሮ ማዮርካስ ለሲቢኤስ ቴሌቪዥን ፌስ ደ ኔሽን ፕሮግራም በሰጡት ቃል ይህ ጉዳይ እጅግ በጣም እንዳሳሰባቸው ተናግረዋል።

ይህ እጅግ ከባድ ጉዳት የሚያስከትል ነገር ነው። እርዳታ የሚያስፈልጋቸው እርዳታ ማግኘት የሚገባቸው፣ ነገር ግን በሚነዛው የሐሰት መረጃ ምክንያት የማይጠይቁ ሰዎች አሉ። ሰዎች፣ የሕዝብ ተመራጭ ባለስልጣናት እንዲሁም ሐሳባቸውን የሚያሰሙበት መድረኩ ያላቸው ሰዎች ይህን የሐሰት መረጃ ማክሸፍ አለባቸው።

ይህ በበቂ ሁኔታ ሲደረግ እያየን አይደለም። የዲሞክራቲክ ፓርቲው ፕሬዝደንታዊ እጩ ምክትል ፕሬዚደንት ካመላ ሀሪስ የሳምንቱን መጨረሻ ቀናት ሰሜን ካሮላይና ላይ ያሳለፉ ሲሆን

ቅዳሜ በቀደመው በሄሪከን ሄለን በተጎዳው የክፍለ ግዛቷ ሰሜናዊ አካባቢ በሚካሄዱ የእርዳታ እንቅስቃሴዎች ተሳትፈዋል። የእሳቸው ተቀናቃኝ የቀድሞ ፕሬዝደንት ዶናልድ ትራምፕ በበኩላቸው የባይደን አስተዳደር ለሄሪከኖቹ ተጎጂዎች እየሰጠነው ያሉትን ደካማ ምላሽ ተችተዋል።

እጩ ምክትል ፕሬዚደንታቸው ጄዲ ቫንስ የቀድሞው ፕሬዚደንት ስለሚያቀርቧቸው ሀሰተኛ መረጃዎች የፌዴራል መንግስቱ መስሪያ ቤቶች ሪፐብሊካኖች ለሆኑ የሄሪኬን ሰለባዎች እርዳታ እየከለከሉ ለህገ ወጥ ፍልሰተኞች ይሰጣሉ ማለታቸውን ጨምሮ ትናንት በኤቢሲ ቴሌቪዥን ተጠይቀው ነበር። የአካባቢው የህዝብ ተወካዮች የሆኑ ሪፐብሊካን የምክር ቤት አባላት ለፌዴራል የአጣዳፊ ጉዳዮች ስራ አመራር

ፊማ ምግብና ውሃ እንዲሰጥ ኋይታ ውስጥ መደወል እንደነበረባቸው ነግረውናል። እውነቱን ለመናገር እዚህ ጋር ለተንጎል ተብሎ የሚደረግ ነገር ያለ አይመስለኝም። ነገር ግን ለዚህ ቀውስ እየተሰጠ ያለው ብቃት የጎደለው ምላሽ ነው ብዬ አስባለሁ። ቪኦኤ በሰሜን ካሮላይና አሽቪል ከተማ በሄሪከን የተጎዱ አካባቢዎችን በመጎብኘት ከመንግስት ስለሚሰጠው ምላሽ አንዳንዶቹም ተጎጂዎች አነጋግሯል። ኢሊየት ከሚልተን በፊት የነበረው ከባድ ዝናባማ አውሎ ንፋስ ሄለን ተጎጂ ናቸው።

እኔ በበኩሌ ሄሊኮፕተሮች ሲበሩ አይቻለው። ብሔራዊ ዘብ አባላትም መኪና እየነዱ ይዘዋውራሉ። ስለዚህ ደህና ምላሽ እየተሰጠ ይመስለኛል። ዳን ጀንክም እንደሳቸው የቀደመው የሄሪከን ሄለን ተጎጂ ሲሆኑ በንግድ ሥራ የሚተዳደሩ ናቸው። እስካሁን ከመንግስታችን ከፊማም ይሁን ከከተማ አስተዳደሩ ያገኘን እርዳታ የለም፣ ግን እየመጣም ሊሆን ይችላል።

ለሄሪኬን ሚልተን እና ሄለን ተጎጂዎች የሚሰጠው እርዳታ እየተሟጠጠ ባለበት በዚህ ወቅት ኮንግረስ ከፕሬዝደንታዊ ምርጫው አስቀድሞ ተጨማሪ የአጣዳፊ አደጋ ወጪ እንዲፈቅድ የባይደን አስተዳደር እየወተወተ ነው። እንደ ቴይለር ስዊፍትና ሃልክ ሆንጋን ያሉ ታዋቂ ሰዎች በአሜሪካ ምርጫ ላይ ተጽዕኖ ሊያሳድሩ ይችላሉ ወይ ይላል ቀጣዩ ዘገባችን።

ከምርጥ ኮከብ የፖፕ ሙዚቃ ቀንቃይ ቴይለር ስዊፍት እስከ ቀድሞ ነጻ ትግል ተወዳዳሪ ሃልክ ሆጋ ሆጋን የታዋቂ ሰዎች ድጋፍ በዚህ ዓመቱ የዩናይትድ ስቴትስ ፕሬዚዳንታዊ ውድድር አንዱ መገለጫ ሆኗል። በሆኗም በምርጫው ላይ የሚኖራቸውን ተጽዕኖ ከወዲሁ ለመተንበይ ግን አስቸጋሪ ነው። የአሜሪካ ድምጿ ቬሮኒካ ባልደራስ የግሊሲያስ በዚህ ዙሪያ ያደረሰችን ዘገባ ስመኝሽ የቆየ እንደሚከተለው ታቀርባለች። አሜሪካዊቷ ድምፃዊትና የግጥም ጸሐፊ ቴይለር ስዊፍት በሙዚቃዋ በዓለም ዙሪያ አድናቆትን አግኝታለች።

አብዛኞቹ ደጋፊዎቿ ደግሞ በፕሬዝዳንት ምርጫዋ ደስታቸውን ገልጸዋል። ስዊፍት ጳጉሜ አምስት ሁለት ሺ አስራ ስድስት አመተ ምረት በኢንስታግራም የማኅበራዊ ትስስር ገጿ ላይ ባሰፈረችው መልእክት የአሜሪካ ምክትል ፕሬዚዳንት ካማላ ሀሪስ ቀጣዩ የአሜሪካ ፕሬዚዳንት እንዲሆኑ ድጋፏን አስታውቃ የተረጋጉና ተሰጥኦ ያላቸው መሪ ስትል ገልጻቸዋለች። ከስዊፍት አድናቂዎች መካከል አንዷ የሆነችው ጃስሊን ካኡር

ዊስኮንሰን ግዛት በሚገኘው ማርኬት ኮሌጅ የዲሞክራቶች ሊቀመንበር ስትሆን ስዊንግ ስቴት ተብለው ከሚጠሩት በምርጫ ውጤት ላይ ወሳኝ ከሆኑ ግዛቶች በአንዱ እንደሚኖር ወጣት መራጭ የድምፃዊዋን ድጋፍ በደስታ ተቀብለዋለች። ይህን ያህል የመራጮችን አስተሳሰብ ይቀይራል ብዬ እንኳን አላስብም፣ ነገር ግን ወጣቶች ወጥተው ድምፃቸውን እንዲሰጡ ዲሞክራቲክ ፓርቲን እንዲመርጡ ያበረታታል።

ታዋቂው ሙዚቀኛ ብሩስ ስፕሪንግስተን ለሌላ የማህበረሰብ ክፍል በቅርቡ በማህበራዊ ሚዲያ አማካኝነት ባጋራው የቪዲዮ መልእክት በተመሳሳይ ሁኔታ ለዲሞክራቲክ ፓርቲ ድጋፉን ገልጿል።

ካማላ ሃሪስ እና ቲም ዋልት መደብን፣ ሃይማኖትን፣ ዘርን፣ የፖለቲካ አመለካከትም ሆነ ጾታዊ ማንነት ሳይለዩ ሁሉንም ማህበረሰብ ክፍል የሚያከብርና የሚያካትት ዓላማ አላቸው። ከወግ አጥባቂ ታዋቂ ሰዎችም ተመሳሳይ ድጋፍ እየጎረፈ ነው። በሐምሌ ወር በተካሄደው የሪፐብሊካን ፓርቲ ብሔራዊ ጉባኤ ላይ ታዋቂው የነፃ ትግል ተወዳዳሪ ኸልክ ሎጋን ሸሚዙን በመቅደድ ለቀድሞ ፕሬዝዳንት ዶናልድ ትራምፕ ድጋፉን ገልጿል።

ለዶናልድ ትራምፕ ያለን ቁርጠኝነት ይስፋፋ። የትራምፕ ጠንካራ ትስስር እንደገና ይግዛ። አሜሪካን እንደገና ታላቅ አድርግ። በዚሁ ብሔራዊ ጉባኤ ላይ ያቀነቀነው የሀገረ ሰብ ሙዚቃ ተጫዋች ኪድሮክም እንዲሁ ለትራምፕ ድጋፉን ገልጿል። እግዚአብሔር ዶናልድ ትራምፕን ይባርክ። ፈጣሪ አሜሪካን ይባርክ። እንደ ቴይለር ስዊፍት ያሉ ታዋቂ ሰዎች ድጋፍ

በሺዎች የሚቆጠሩ ሰዎች ስለ ድምፅ አሰጣጥ መረጃ የሚሰጡ ድህረ ገጾችን እንዲጎበኙ ቢያደርግም ምን ያክል መራጮች ድምፃቸውን እንደሚሰጡ ግን በግልጽ አይታወቅም። በሀምሊን ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ዴቪድ ሹልትዝ ያሉ ተንታኞችም የድጋፉን ተጽዕኖ መገምገም አስቸጋሪ መሆኑን ይገልጻሉ።

ወሳኙ ጥያቄ በአስፈላጊ ቦታዎች ላይ መራጮች ተመዝግበዋል ወይ፣ ከተመዘገቡት ውስጥ ምን ያክሉ ድምፃቸውን ይሰጣሉ የሚለው ነው። ሹልስ አክለው በተለይ ባለቀ ሰዓት ከታዋቂ ሰዎች የሚመጡ ድጋፎች የሚኖረው ተጽዕኖ እምብዛም ነው ይላሉ።

ጆ ባይደን እራሳቸውን አግልለው ካማላ ሃሪስ ከተተኩ በኋላ በህዝብ አመለካከት ላይ ያለው ለውጥም ብዛም ነው። ህዝቡ አስቀድሞ የሚፈልገውን የወሰነ ይመስለኛል። ይሁን እንጂ ሹልትስ ሰዎች ታዋቂውን ግለሰብ ከልባቸው የሚወዱት ከሆነ በተለይ ድምፅ ለመስጠት ያልወሰኑ መራጮች ጥቅምት 26 በሚካሄደው ምርጫ እንዲወጡ ሊያሳምኗቸው እንደሚችሉም አመልክተዋል።

በቬሮኒካ ባልደራስ እግሊሲያስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። እየተከታተላችሁ ያላችሁት በ19 በ25ና በ31 ሜትር በአንድ አጭር ሞገድ እንዲሁም በኢትዮ ሰዓት በቪኦኤ ኢትዮጵያ ቻናል

ኤንኤስኤስ 12 ላይ የተላለፈላቸው የሚገኘውን የሰኞ ምሽት ዝግጅታችን ነው። አድማጮቻችን ቀደም ሲል በመጀመሪያው ምዕራፍ የነበሩ ጥንቅሮቻችን ነው ስተከታትሏቸው የነበሩት። ቀጥሎ ደግሞ ሁለተኛው አጋማሽ እናልፋለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን የሚሆነው ደግሞ በዚሁ በአሜሪካ በአሌክሳንድራ የተካሄደውን ታላቁ የአፍሪካ ሩጫን ይመለከታል።

የአትሌቲክስ አፍቃሪያን ትውልደ አፍሪካውያን አመት ቆጥሮ በሚገናኙበት ታላቁ የአፍሪካ ሩጫ በሳምንቱ ማገባደጃ በአሌክሳንድሪያ ቨርጂኒያ ተካሂዷል። በዘንድሮ ክንውን ላይ በርካታ አንጋፋና ወጣት ተሳታፊዎች የተገኙ ሲሆን በዕድሜና ጾታ ተከፋፍለው ስፖርታዊ ፍክክሩን አድርገዋል። ከስፖርት መድረክነት ባሻገር ትውልደ ኢትዮጵያውያን በአብሮነትና መቻቻል በተለያዩ ሰብአዊ ተልኮች ውስጥ ፊት መሪ እንዲሆን የሚያበረታታው መርሃ ግብር የተከናወነው

ለስድስተኛ ጊዜ ነው። ሀብታሙ ስዩም ከተሳታፊዎችና አሰናዶች ጋር አጭር ቆይታ አድርጓል። ሱን እንከታተል።

የአትሌቲክስ ስፖርት አፍቃሪያን ትጥቃቸውን የማጠባበቃቸው ማልደው ተነስተው አሌክሳንድሪያ ቨርጂኒያ ላይ የመገናኘታቸው ምክንያት በየዓመቱ የሚካሄደው ታላቁ የአፍሪካ ሩጫ መርሃ ግብር ነው ወይዘሮ አልማዝ ፈለቀን ለመሰሉ ተሳታፊዎች አምስት ኪሎ ሜትሮችን ማካለል የሚጠይቀው ውድድር ከስፖርታዊ ክንውንነት ተሻግሮ መልካምነት የሚጋሩበት ለቀጣይ ትውልድ ንቃትን መፍጠሪያ መድረክ ነው

መሳተፍ የፈለኩት ኢንካሙ የሚሄደው ለበጎ አድራጎት ስራ ስለሆነ እኔም በቃ ብሳተፍ ቆንጆ ነው ብዬ ተሳተፍኩ። ፕላስ በዛ ላይ ደግሞ እኔ በዚህ እድሜ በጣም ትልቅ ሴት ነኝ። ስሳተፍ ለሌሎችም በእኔ እድሜ አኳያ ላሉ ሰዎች አረፈደም እንችላለን ሁሉን ነገር ማድረግ ለማለት ነው።

በውድድሩ ላይ ለመጀመሪያ ጊዜ ለመሳተፍ ልጆቻቸውም በዝግጅት ውስጥ የበጎ ፍቃድ አገልግሎት እንዲሰጡ ለማበረታታት የመጡት አቶ ሴሳይ በራ በበኩላቸው የኢትዮጵያን አትሌቲክስ አበርክቶት ማስተዋወቅን ጨምሮ መርሃ ግብሩ የላቀ ፋይዳ እንዳለው ይናገራሉ። በመጀመሪያ ደረጃ ኢትዮጵያ የታወቃቸው በሩጫ ነው። ያንን ራሱ ኢንትሮዲስ የማድረግ አቅም ይኖረዋል። የሌላ ሀገሮች ባህላችን እንዲያውቁ፣ አንዳንድ ቬንደሮች ፕሮግራማቸው እንዲያሳውቁ፣ ኖን ፕሮፊት ኦርጋናይዜሽኖችም አሉ።

እነሱ ያላቸውን ፕሮግራም እንድናውቅ ያደረገናል። ከእንደገና ደግሞ ካለው ህብረተሰብ ጋር እንድንተዋወቅ፣ መስተጋብር እንድንፈጥር ያደረገናል። በተጨማሪ ደግሞ ይህ ነው ሁልጊዜ ሴሌብሬት ሀገርን ሴሌብሬት ማድረግ አትኤኒ ሞመንት ደስ የሚል ነገር አጋጣሚው ከተገኘ ማለት ነው። እና ከውጭ የሚመጡ እነዚህ የተለያዩ ታዋቂ ሰዎች በቴሌቪዥን መናቃቸው፣ በአካል ማግኘት የምንፈልጋቸውን ሰዎች እንዲቀርቡን ያደረግልናል እንደነ መዓዛ ብሩ

እንደነደረጃ አይሌ በጣም ወዳቸው ጋዜጠኞችና ጥሩ ሰዎች በአጋጣሚ እንዲቀርባቸው እንድታወራቸው እና እንትንህንም አድናቆትንም እንድገልጽላቸው ያደርጋል። አጋጣሚ እና በዛ በዛ ነገር በጣም ጥሩ ነው። ዘንድሮ ላይ በአዋቂ ወንዶችና ሴቶች እንዲሁም በአዳጊ ወንድና ሴቶች ምድብ ብርቱ የሩጫ ፉክክር ተደርጓል። በአዋቂ ወንዶች ዮሐንስ አልጋው፣ በሪሁን ይርጋና ተገኑ መንግሥቴ ተከታትለው በመግባት የዘንድሮ ውድድር አሸናፊዎች ሆነዋል።

በታዳጊ ወንዶች ውድድር ከአንደኛ እስከ ሶስተኛ ደረጃ የያዙት ሱራፌል ሙልጌታ፣ ወንድሙ ዮናታን ደጀኔ እና ናታን ቢኒያም ናቸው። ታዳጊዎቹ ስለ ውድድሩ ቀጣዩን አስተያየት ሰጥተውኛል። ትምህርት ቤት ሁልጊዜ ስለምሮጥ ኛው ኢዚ ነበረ። ሁልጊዜ እዛ አምስት ሺህ ስለማድረግ ኛው በጣም አልከብደኝ ሩጫ መቀጠል እፈልጋለሁ። አንድ ቀን እንደ አባቴ መሆን እፈልጋለሁ በሩጫ

ሁለተኛ ኦሊምፒክ ሁለት ጊዜ እንደሱ ነው። ቆንጆ ነበረ። ለአንድ ወር የሮጥኩኝ ነበረ፣ ለዚህ ለመዘጋጀት በጣም ከባድ ነበረ። እኔ ሁለተኛ ነው የወጣው እና ትንሽ ቀራለኝ። ብቻ አባቴ አትሌቲክስ ነበረ። ብቻ እሱ ሙሉ ፖቴንሽሉ ሳይመታው ኢንጅን ሆነ። አሁን የሱ ደረጃ መድረስ እፈልጋለሁ በሱ ፋታ።

የአባቴተን ዳጀና ረጋሳ ነው። እኔ ኳስ ነው የምጫወተው፣ ግን ይሄ አራተኛ ነው ስወዳደር። አንደኛ ወይስ ሁለተኛ ልሆን እችል ነበር፣ ግን ትንሽ የሆነ ወደ ቀኝ ሄጄ ነበር ወደ ግራ ላይ ስል። አዎ፣ እንደዛ ስለሆነ ነው። እኔ ወደፊቱ ኳስ ተጫዋች መሆን እፈልጋለሁ።

ለአሜሪካ ወይስ ለኢትዮጵያ መጫወት ከቻልኩ ለኢትዮጵያ ወይስ ለአሜሪካ ለመጫወት። ባዳጊ ሴቶች ሄልዳና ሃኖስ፣ አርሴማ ጸጋዬና አንጾኪያ መዝገቡ ከአንደኛ እስከ ሶስተኛ ደረጃን ተቆጣጥረው አሸንፈዋል። በአዋቂ ሴቶች ጫልቱ ፍቃዱ ቀዳሚ ስትሆን ሃና ፍሎይድና ገዛሽን ገመዳ ተከታትለው በመግባት ስማቸውን በባለድሎቹ መዝገብ አስፍረዋል። አሸናፊዎቹ የምስክር ወረቀት፣ የገንዘብና የኤሌክትሮኒክስ እቃዎች ሽልማት በየፈርጁ ተደርጎላቸዋል። ውድድሩን በቀዳሚነት ያሸነፈችው ጫልቱ ፍቃዱ

ውድድሩ በጣም አሪፍ ነው። ሳርቼ አለው እዚህ ብዙ ባሁን ሳርቼ ነው የመጣው። በጣም አሪፍ ነው። ለምን አንደኛው እንደዚህ ተሰባስበን ራሱ የሰው ሀገር ውስጥ እንደዚህ አንድ ሆነን ይሄ ፕሮግራም ማዘጋጀቱ እራሱ በጣም አሪፍ ነው። እዚህ ሀገር ብቻ ሳይሆን ያሉበት ሀገር አሁን ለምሳሌ ካናዳ፣ ብዙ ሀገር አሉ ማለት እንደኛ ሰዎች አበሻ ማለት ነው እዛ ሀገርም እንደዚህ ተዘጋጅቸው

በአመት አንዴ አንድ ሲሆኑ በጣም ደስ ይላል። የታላቁ አፍሪካ ሩጫ አዘጋጅ ኖቫ ኮኔክሽን የተባለ ተቋም ሲሆን የአፍሪካ ገናና አትሌቶችን መዘከርና የሰብአዊነትና የአብሮነት ትብብርን ማነቃቃት ከዋነኛ ዓላማዎቹ መካከል እንደሆኑ የተቋሙ ኃላፊ ዶክተር ጋሻው አብዛ ይናገራሉ። ዶክተር ጋሻው ከትውልድ ሀገራቸው ለራቁ አፍሪካውያን መርሃ ግብሩ መልካም የመገናኛ ስፍራ የሆነ ስለመምጣቱም ይናገራሉ። እንደ ሁሉ ጊዜው ማብታሙ የዘንድሮ መርሃችን አብሮነት መቻል ነው ነው

አብረነት መሻል ነው ብለን ነው ከመጀመሪያ የጀመርነው ነው። አሁንም አብሮነት መሻል እንደዚህ ሁላችንም በየፊናችን የዕለት እንጀራችን ለማሟላት እንሮጣለን።

ግማሾቻችን በበረሃ፣ ግማሾቻችን በአውሮፕላን፣ ግማሾቻችን ለስራ፣ ግማሾቻችን በስደት የመጣ ነው እና እንደዚህ የምንገናኝበት መድረኮች በጣም ጠባብ ናቸው እና አብረን ስንሰባሰብ ባህላችንን ለማስታወስ ለደንቁ የሆኑ አትሌቶቻችን አብሮችን አብረን አሉ። እነሱንም ስናገኝ ደግሞ ደስታ ነው የሚሰማው። ታላቁ የአፍሪካ ሩጫ ከተመሰረተበት ጊዜ ጀምሮ ዛሬ የደረሰበት ደረጃ ለመድረስ እንደ ጉልበት የሆነው የትውልደ ኢትዮጵያን ተሳትፎ መሆኑን ያወሱት ዶክተር ጋሻው ተሳታፊዎች በርክተው አድማሱም ሰፍተው

ነገ ላይ በመልካም ደረጃ ይገኝ ዘንድ አይዞባይነቱ ሊቀጥል እንደሚገባ ያክላሉ። አብሮነት መሻል ነው። አብሮነት ካለ ሁለት ካለ ሶስት ካለ አራት አይሆንም።

እኛ ብንለፋም ብንደክምም ድካምና ለፋታችን ህዝቡ ተቀባይነት ካገኘ ካላገኘ ትርጉም አይሰጥም። እኛ ከዘርም ከፖለቲካም ከምንም የወገንን አይደለም። ኢትዮጵያዊነትን፣ አፍሪካዊነትን የምናቀነቅንና ሁሉንም ሰው በአብሮነት ለማገናኘት የምንታወቅበትን የአትሌቲክስን ስፖርት ጠቅመን እንደመድረክ ለማገናኘት ነው የምንጠቀመውና የህብረተሰቡ ነው። ህብረተሰቡ ነው ይሄንን የአማር የሚያደርገውም ቀጣይ የሚያደርገው

በዘንድሮ መርሃ ግብር ላይ የኦሎምፒክ ብር ሜዳሊያ አሸናፊ አትሌት ትዕግስት አሰፋን ጨምሮ በርካታ እውቅ አትሌቶችና የኪነ ጥበብ ሰዎች ተገኝተዋል። ከስፖርት ክንውኖች ጎን ለጎን የመዝናኛና ለሰብዓዊ ተግባራት የሚውል ልግስና የማሰባሰቢያ መርሃ ግብሮች ተከናውነዋል።

በመርሃ ግብሩ ማግስት ኖቫ ኮኔክሽን የሚያዘጋጀው ሌላኛው ዝግጅት የአፍሪካ ተጽዕኖ ፈጣሪዎች ሽልማት ስነ ስርዓት ተከናውኗል። ከራሳቸው አልፈው ለሕዝብ ንቃትና መልካም ሕይወት በችሎታና ክህሎታቸው አስተዋጽኦ ያደረጉ ባለውለታዎች ሽልማት ተበርክቶላቸዋል። ስለዚህ ሽልማት ስነ ስርዓት የሚያወሰው መሰናዶ በቅርቡ ወደ እናንተ ይደርሳል። ለአሜሪካ ድምፅ ሀብታም ስዩም ዋሽንግተን ዲሲ ወደ ሳምንታዊ የስፖርት

ቅንብራችን ነው። በሳምንታዊ ስፖርት ቅንብራችን ትላንት እሁድ በተካሄደ የቺካጎ ማራቶን 2024 በኬንያዊቷ አትሌት ሩጭ ቼፕንጌቲች የሰበረውን ክብረ ወሰን ለማስመለስ እንደምትሰራ አትሌት ትግስት አሰፋ ለአሜሪካ ድምፅ ተናግራለች። ይህና ሌሎች የስፖርታዊ ዘገባዎች እንደሚከተሉ ይቀርባሉ።

ሰላም ጤና ስጥና፣ አድማጮቻችን የምሽቱን የስፖርታዊ መረጃዎች የምንጀምረው በቺካጎ ማራቶን ነው። የአትሌት ትግስት አሰፋ የሴቶች ማራቶን የዓለም ክብረ ወሰን በኬንያዊት አትሌት ተሰብሯል። ትላንት ውድ ጥቅምት 3 2017 ዓ ም በአሜሪካ ቺካጎ በተካሄደው ቺካጎ ማራቶን 2024 የሩጫ ውድድር በሴቶች ኬንያዊቱ አትሌት ሩቼ ፒንጌቲች ርቀቱን 2 ሰዓት ከ0956 ሴኮንድ በሆነ ሰዓት በመግባት በኢትዮጵያዊቱ አትሌት ትግስት አሰፋ ተይዞ የነበረውን የማራቶን የሴቶች የዓለም ክብረ ወሰን በእጁ አስገብታለች።

አትሌት ትግስት አሰፋ በሁለት ሰዓት ከ11 ደቂቃ ከ53 ሴኮንድ በሆነ ሰዓት ነበር የሴቶች ማራቶን የዓለም ክብረወሰን ይዛ የነበረው። ኬንያዊት አትሌት ሩቼ ፒንጌቲች ይህን ሰዓት በሁለት ደቂቃዎች ገደማ በማሻሻል ማሸነፍ ችላለች።

በአሜሪካ ሜሪላንድ በተካሄደው ስድስተኛው የአፍሪካ ተጽዕኖ ፈጣሪዎች የሽልማት ስነ ስርዓት ላይ ተሸላሚ የነበረችው ትዕግስት አሰፋን በእሷ እጅ ተይዞ የነበረው ክብረ ወሰን መሰበርን በተመለከተ የአሜሪካ ድምፅ ላቀረበላት ጥያቄ ትዕግስት አሰፋ ተከታዩ ምላሽ ሰጥታለች። ያው ዛሬ ኦልሬዲ ሬቲፋ ያለው ነው። ገና ሶስት ወር እና አራት ወር እንጠብቃለን፣ ግን ምንም ጥያቄ የለም። ሁሌም ውድድር ውድድር ነው። የተሻለ ሰርቼ ድጋሚ ወደ ኢትዮጵያ ሪከርዱን ለመመለስ

ውስጤ ያንን ነው ያለኝ። በልጅቷም ደግሞ እጅግ በጣም ደስተኛ ነኝ። ምንም ጥያቄ የለውም። ፕራውዶኝ ያለው ምክንያቱም ጠንካራ ሰው መበረታታትና መደገፍ ያለበት ሰው ነው። በጣም ጀግና ናት። እኛ ደግሞ የኢትዮጵያኖች ብዙ ነገር ተምረን ስራዎችንን ትሬኒንጋችንን ሲስተማችንን ቀይረን ወደ ኢትዮጵያ ሪከርዱ እንደሚመጣ ሙሉ እምነት አለኝ። በርትተንም እንሰራለን።

አትሌት ሱቲሜ አሰፋ ውድድሩን ሁለተኛውን ያጠናቀቀች ሲሆን ቡዜ ድሪቫ፣ ደጊቱ አዝመራው እና እሸቴ በክሬ አራተኛ፣ ስድስተኛና ስምንተኛ ደረጃን በመያዝ ውድድሩን አጠናቀዋል። አትሌት ሱቲሜ ከውድድሩ በኋላ ከአሜሪካ ድምፅ ጋር በነበራት ቆይታም ውድድሩ ፈጣን እንደነበረ ገልጻ ባገኘችው ውጤት መደሰቷን ተናግራለች። ውድድሩ በጣም ፈጣን ነበረ፣ ያው እንደተሮጠው ሪከርዱም እንደተሮጠው። ያው እንግዲህ በጣም ፔሱ ከመጀመሪያው ነው፣ ልጅቷ በጣም ማፍጠን የጀመረችው

በጣም ከባድ ፔስ ነበረ እኔ እስከ ሰላሳ አራት በርቀት በጣም እየተከታተል ኳት ነበረ፣ እና ቆንጆ ሆነ ውድድሩ። በጣም ደስ ይላል። ያው እኔም ሁለተኛ ደረጃ ይዤ በማጠናቀቄ በጣም ደስ ብሎኛል። በአጠቃላይ ውድድሩ አሪፍ ነበረ። በተመሳሳይ በቺካጎ ማራቶን ሀያ ሀያ አራት በተካሄደ ወንዶች ማራቶን ውድድር ኬንያዊ አትሌት ጆን ኮሪር ሁለት ሰዓት ከሁለት ደቂቃ ከአርባ ሁለት ሴኮንድ በመግባት በአንደኝነት ሲያጠናቅቅ

ኢትዮጵያዊ ሞሐመድ ኢሳ ደግሞ በሁለት ሰዓት ከአራት ደቂቃ ከ39 ሴኮንድ በመግባት ሁለተኛ ደረጃን በመያዝ አጠናቋል። በዚህ ውድድር ኬንያዊ ሐሙስ ኪፕሮቶ ውድድሩን በሁለት ሰዓት ከአራት ደቂቃ ከ50 ሴኮንድ በመጨረስ ሶስተኛ ደረጃን ይዞ ማጠናቀቅ ችሏል። የኢትዮጵያ ብሔራዊ ቡድን በጊናቸው ተሸነፍም

የአፍሪካ ዋንጫ ማጣሪያ ሶስተኛ የምድብ ጨዋታውን ያደረገው የኢትዮጵያ ብሔራዊ ቡድን በጊኒያቸው አራት ለአንድ ተሸንፏል። ባለፈው ቅዳሜ ጥቅምት ሁለት 2017 ዓ ም ላይ በኮትዲቫር አቢጃን በተካሄደው ጨዋታ ዋሊያዎቹ ድል ሳይቀናቸው ቀርቷል። ለጊኒ ሲሆ ጉራሲ ሶስት ግቦችን አስቆጥሮ ሃትሪክ ሲሰራ ቀሪዋን ሰይዱባ ሲሴ ከመረብ አሳርፏል። የኢትዮጵያ ብቸኛ ግብ ደግሞ ከናያን ማርክን አስቆጥሯል።

ከመስከረም 29 2017 ዓ ም ጀምሮ በኬንያ እየተካሄደ ባለው የ2024 የአፍሪካ አህጉራዊ ብስክሌት ሻምፒዮና ኤርትራዊ ብስክሌተኛ ሄኖክ ሙሉ ብርሃን የወርቅ ሜዳሊያ አሸናፊ ሆኗል። ሄኖክ ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2022 በግብፅ ሻርማልሼክ እና በ2023 በጋና አክራ ሻምፒዮናዎች ማሸነፍ የቻለ ሲሆን የአሁኑ ድሉም ለሦስተኛ ጊዜ ነው። ሄኖክ ውድድሩን ያጠናቀቀው 3 ሰዓት ከ46 ደቂቃ ከ21 ሰከንድ በሆነ ሰዓት ነው። የደቡብ አፍሪካና የዩጋንዳ ብስክሌተኞችም ሁለተኛና ሦስተኛ ደረጃን በመያዝ ውድድሩን አጠናቀዋል።

በአውሮፓ እግር ኳስ ፌዴሬሽን በሚመራው የብሔራዊ ቡድኖች ውድድር ወይም ኔሽን ሊግ በግሪክ የወለላንድ ሽንፈት የገጠማት እንግሊዝ ትናንት እሁድ ጥቅምት 3 2017 ዓ ም ፊንላንድን አስተናግዳ ሦስት ላንድ በሆነ ውጤት ማሸነፍ ችላለች። በሌላ ጨዋታ ስፔን ዴንማርክን አንድ ለባዶ እንዲሁም ፖርቱጋል ፖላንድን ሶስት ላንድ ያሸነፈች ሲሆን ክርስቲያኖ ሮናልዶም አንድ ጎል ማስቆጠር ችሏል። ውድድሮቹ ዛሬም ቀጥሎ የሚካሄዱ ይሆናል። የአውሮፓ ኔሽን ሊግ እንደ አውሮፓውያን አቆጣጠር በ2018 የተጀመረ ሲሆን ቀድሞ ይካሄዱ የነበሩ የአውሮፓ ሀገራት የወዳጅነት ጨዋታዎችን የተካ ነው።

አድማጮቻችን የምሽቱ የስፖርታዊ ዘገባዎቻችን እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። መልካም ምሽት ይሆንላችሁ። መልካቾቻችን ቀደም ሲል ወደ እናንተ የደረሱት የሳምንታዊ የስፖርት ዘገባዎች ነው። ከዛ በፊት ደግሞ የአፍሪካ ታላቁ ሩጫ በዚሁ በቨርጂኒያ አሜሪካ የተካሄደውን በተመለከተ ጥንቅር ነበር የሀፍታሙ ስዩም ዘገባን ተከታተን የተመለስ ነው። አሁን ደግሞ የምሽቱ ዝግጅታችን የመጨረሻው ወደሆነው ቅንብር እናልፋለን።

እንደራሴ የወጣቶች ማህበር በኢትዮጵያ የበጎ ፍቃድ ስራዎችን በማስተዋወቅ ማህበረሰቡን ለመርዳትና ለወጣቶች የስራ እድል ለመፍጠር በንቃት ይሳተፋል። የአሜሪካ ድምፅም ከማህበሩ ፕሬዚዳንት አቶ ብሩክ አስቻሎ ጋር በኢትዮጵያ የበጎ ፍቃድ አገልግሎት ባህል፣ ወጣቶች የሚያጋጥሟቸው ተግዳሮቶችና መንግስት ሊጫወቱ ስለሚገባው ሚና ዙሪያ ያነጋግረናቸዋል። እንደሚከተለው ይቀርባል። በጎ ፍቃደኝነት በሀገራችን እንግዲህ ያው በዓለማችን እጅግ ታዋቂ የሆነ ስራ ነው። ሰዎች በነጻ

በፍላጎታቸው ሌሎችን ለመርዳት እና ለመጥቀም የሚሰሩት የማህበራዊ አገልግሎት ነው። በሀገራችንም አሁን አሁን በተለይ በወጣቶች ዘንድ በክረምት በጎ ፈቃድ፣ በበጋ በጎ ፈቃድ የተለያዩ ስራዎችን የሚሰራባቸው ኢኒሽቲቮች እናያለን። እስፔሻሊ በሲቪል ሶሳይቲ ኦርጋናይዜሽኖች እንደ እንደራሴም እንደ ሌሎችም ዩዝ ሌድ ኢኒሽቲቮች ስለዚህ አሁን ላይ መነቃቃት እና የበለጠ አብሮ መስራት

በብዛት እየታየ የመጣበት ሁኔታ አለ። ስለዚህ በእናንተ ግምገማ በኢትዮጵያ አሁን በጎ ፍቃደኝነት ያለበት ደረጃ እንደው ወጣቶቹ ባህል ያደረጉበት ሁኔታ ነው ወይ ያለ ወይስ በሆነ ጊዜ ውስጥ ብቻ ተሰርቶ የሚቀርበት ሁኔታ ነው ያለው? በምን ደረጃ ላይ አገኛችሁት? በጎ ፈቃድ አገልግሎትን በኢትዮጵያ አሁን ላይ ከበፊቱ አንጻር በወጣቶች በኤንጌጅመንታቸው እየጨመረ እንደመጣ ማየት እንችላለን።

እኛም እሱን ነው በስራችን የምናይ። ብዙ በጎ ፈቃደኛ ወጣቶች የሚሰሩበት ወጣቶችም ያልሆኑም ከዛም እድሜ አለፍ ያሉ ሰዎችም በበጎ ፈቃደኝነት የሚያውቁትን እውቀት ጉልበታቸውን ለተለያዩ ኢኒሽቲቮች እኛ ለምናወጣቸው እየሰሩ ይገኛሉ። ስለዚህ ከበፊቱ አንጻር አሁን ላይ እየተሻለ ነው ማለት እንችላለን። ያው ባህል ደግሞ ብዙ ስራዎችን እና ሂደት ስለሚጠይቅ

አይ ቲንክ ያ ወደዛ ፕሮሰስ እንደሚያድግ ተስፋ ወጣቶችስ በዚህ በበጎ ፍቃድ ስራ ላይ ለመሳተፍ ያላችሁ ፍላጎት ምን ይመስላል በእናንተ ወጣቶች ላይ ነው እየሰራችሁ ያላችሁት እና እንዲያው ፍላጎቱ ምን ያክል ነው ለዛስ የተመቻቸ የተመቻች ነገር አለ ወይ ተቋማትስ እነዚህ ወጣቶች በዛ ውስጥ እንዲሳተፉ እያበረታቷቸው ነው በጣም ፍላጎቱ አለ የሚገርመ እኛ ቅድም ለማውራት እንደሞከርኩት ቮለንተርስ ኔትወርክ ወይም በጎ ፍቃደኛ ኔትወርክ የሚያደርጉበት

አንድ ኢኒሽቲቭ በእንዳራሴ ስር የጀመርነው ነበር። እና በተለያየ ባች በመከፋፈል ወጣቶችን አሰልጥነን በተለያዩ ስራዎች ላይ በበጎ ፈቃደኝነት እንዲሰማሩ ነው። ግን እኛ ከጠበቅነው ቁጥር በላይ ነው ያለውን ፍላጎት ያለው ይህ በጣም በጣም መስፋት ያለበት እንደሆነ እናያለን። በጥያቄው ልክ ደግሞ አድሬስም እየተደረገ እንዳልሆነ ካረንትሊ ምክንያቱም ብዙ ስራ ስለሚጠይቅ እሱም ማየት ይችለናል እና ለዚህም ደግሞ

መንግስትም ቢሆን መንግስታዊ ያልሆኑ ተቋማት ትብብር አድርገው የበለጠ ሊሰው እንደሚገባ የሚያሳይ ነው። ምን ላይ ነው ወጣቶቹ በብዛት ኢትዮጵያ ውስጥ የተሳተፉ የሚገኙት? የበጎ ፍቃድ ስራዎቹ ወጣቶች የሚሳተፉባቸው አብዛኛውን ጊዜ በትምህርትና በስልጠና ነክ ስኪል ዴቨሎፕመንት፣ እንዲሁም ደግሞ ኢዲኬሽን ላይ ፎከስ ያደረጉ ፕሮግራሞች የራሳቸውን ፐርሰናሊ ዴቨሎፕ የሚያደርጉበት ራሳቸውን የሚያሻሽሉበት

ስኪላቸውን ደግሞ ለሌሎች የሚያጋሩበት የሃያው ተከፋፍሎ ሲታይ በተለያየ ሞያዎች ሊወሰድ ይችላል። ሞያና ሞያ ነክ የሆኑ ስራዎች ላይ ስፔሻሊ ከአይቲ፣ ከግራፊክስ ዲዛይን ዲጂታል ኤሪያ ላይ ያሉ ነገሮች የበለጠ ወጣቶች በበጎ ፍቃደኝነት እንዲሰሩ እውቀቱንም እንዲያገኙ የበለጠ ዲማንድ ያለው እዛ ጋር ነው። እኛም ነገሮችን ወደዛ ለማምጣት ከሌሎች ጋር እየተባበርን ያለንበት ሁኔታ ነው።

ቅድም እርስዎ የጠቀሷቸውን እውቀቶችን ለማግኘት እና ስልጠናዎችን ወስዶ ለራሳቸው ለመስራት ነው ወይስ በሱ ዙሪያ ላይ የሚደረግ በጎ ፍቃድ ላይ ለመሳተፍ ነው? ትንሽ ግልጽ ማድረግ ስለሚፈልግ ነው። በዛ ውስጥ እነዚህ ወጣቶች የራሳቸውን እውቀት እና በዛ ጉዳይ ላይ ያላቸውን አቅም ለማሳደግ ነው የሚጠቀሙበት ወይስ በእነዚህ ጉዳዮች ላይ ባሉ በጎ ፍቃድ ስራዎች ላይ የሚሳተፉት? እንደኛ ኤክስፔሪየንስ፣ ቅድም እንዳልኩ በእንደራሴ ወጣቶች ማህበር ያለው ቮለንተርስ ኔትወርክ ኦልሞስት ኒየር ላይ አንድ አመት እየሆነው ነው

በአለፍነው ጊዜያት ውስጥ ባለፉት ወራት ጊዜያት ውስጥ ተቀብለን፣ በሁለት መንገድ ነው ወጣቶቹ በበጎ ፈቃደኝነት ሰርብ እንዲያደርጉ ምናደርግ። አንደኛ በዛ ሙያ ኤክስፔሪየንስ በሚፈልጉበት ስኪሉን ማግኘት በሚፈልጉበት ቦታ ላይ ከተለያዩ አብረናቸው ከምንሰራቸው ፓርትናሮች ጋር አውትሶርስ አድርገን የተወሰነ ጊዜ ሶስት ወር የአንድ ወር ከዛም ባነሰ ቀናት ውስጥ እዛ ያሉ ስራዎችን በመስራት በነፃ እውቀቱን ግን

ኤክስፔሪንሱን የሚካፈሉበት መንገድ እናመቻቻለን። ሁለተኛው ደግሞ በእንደራሴ ወጣቶች ማህበር የምንሰራቸው ስራዎች ላይ እነሱ ልክ እንደ ፋክተር ኦፍ ዲቨሎፕመንት በመጠቀም የአን ፕሮግራም ራን እንዲያደርጉት ሊድ እንዲያደርጉት እና የባለቤትነት ስሜት ይዘው በዛው የራሳቸውን ስኪል የሚያውቁበትን መንገድ እንዲፈጥሩ ነው የሚያደርገው። ስለዚህ በእነዚህ ሁለት መንገዶች ነው እየጠቀምን ያለን።

እስኪ በበጎ ፍቃድን በተመለከተ ዓለም አቀፍ ተሞክሮዎችን በእናንተ በዛ ጉዳይ ላይ እየሰራችሁ ከነበረ በዛ ጉዳይ ያሉ መረጃዎቹ ይኖራችኋል ብዬ ያስባሉኝ እና እሱን እናንሳ። እስኪ ዓለም አቀፍ ተሞክሮዎቹ በዚህ ውስጥ ያተረፉ ሀገራትን አንዳንዱ ደግሞ አብረን በእናነሰው ጥሩ ነው ብዬ ማስበው እዚህ አሜሪካን ጨምሮ አንዳንድ ሀገራት በጎ ፈቃድ መስራትን የተለያዩ የቅጥር ሁኔታን ወይም የተለያዩ የመንግስት አገልግሎቶች ለማግኘት እንደ አንድ

መስፈርት ይጠቀሙታል። በጎ ፈቃድ ያገለገሉት የተሻለ እንዲያገኙ እንደ መበረታቸው ይጠቀሙታል እና እነዚህ ነገሮች በኢትዮጵያ እርስዎ መመልከት ችሏል ወይ? እንደዚህ አይነት ልማዶች አሉ? ልክ ነው እንግዲህ አሜሪካንም እንደ ምሳሌ ብንወስድ በበጎ ፈቃደኝነት አገልግሎት በጣም ከሚታወቁ እና ደግሞ ያንም ለልማትም ሆነ ማህበረሰብንም ለመገንባት ከተጠቀሙ ሀገራት አንዱ አሜሪካ ናት።

ስታክሲክሱን ቁጥሩን አሁን ማስታወስ አልቻልኩም። በብዙ ቢሊዮን ዶላር የሚቆጠሩ አመታዊ የመንግስት ወጪዎችን ሆነ የሚሰሩ ስራዎችን በበጎ ፍቃድ አገልግሎት ብቻ በመሸፈን ያ ገንዘብ ወይም ያ ሪሶርስ ወደ ሌላ ወደሚያስፈልጉ ሪሶርሶች ኢንፑት መግባት የቻለበትን ሁኔታ ማየት እንችላለን። ብዙ ኮሚኒቲዎችን ለመርዳት አገልግሎት ለመስጠት

አሜሪካ እንደ ምሳሌ እንደ የቮለንትሪዝም ኤክስፔሪንሱ እጅግ በጣም ከፍተኛ እና ብዙ ኢኒሽቲቮች ከዛም እንደመጡ እናያለን። ከዛም ውጭ ግን ሌሎችም ሀገራት በዓለም አቀፍ ደረጃ ኢንተርስ ሰርቪስ ኦቨርሲ ቪኤስኦ የመሳሰሉ ደግሞ በኤሮፕም በአሜሪካም የሚሰሩ ዓለም አቀፍ የሆኑ የበጎ ፈቃደኝነት ስራዎችን የሚያስፋፉ ተቋማት አሉ። እነዚህም ተቋማት እዚህም ኢትዮጵያ ውስጥ ከእኛም ከመሰሉ ድርጅቶች ጋር

አንድ ላይ በመሆን በዓሉን ለመፍጠር ኢኒሼቲቩን ለማሳደግ የተለያዩ ስራዎችን እየሰሩ ይገኛል። ስለዚህ ብዙ ነው ማግኘት የምንችለውና እያገኘን ያለ ነው። እንደ ሀገራችን ስናስበው እጅግ በጣም አነስተኛ ነው። ያ ደግሞ ከፍተኛ ቁጥር ያለው ወጣት ነው። በኢትዮጵያም ከሰብሳራን በታች ባሉ አፍሪካ ሀገራት ኢትዮጵያ ሜይን ሊድ ትወስዳለች። ስለዚህ ያ እንዲሆን እኛም እኛን ከመሰሉ ድርጅቶችም ጋር ከመንግስትም ተቋማት ጋር

አንድ ላይ ለመስራቱን ፍላጎት አለ። ክረምት በመጣ ቁጥር የበጎ ፍቃድ ስራዎች በብዛት ኢትዮጵያ ውስጥ ሲነገሩ እንሰማለን። ቤቶች ማደስ፣ የአነስተኛ ገቢ ያላቸው ማህበረሰቦችን ቤቶች ማደስ በተለያዩ ቦታዎች ላይ በአረንጓዴ ልማት ላይ የመሳተፍ ወይም ደግሞ

በተለያዩ የትምህርት ሁኔታዎች ላይ ድጋፍ የመስጠት መንገዶች ላይ ወጣቶች ሲሳተፉ እንመለከታለን እና አሁን ባለው ሁኔታ ሁኔታው ከክረምት ባለፈ ቋሚ የሚሆንበት እድል ተፈጥሯል ብለው ያስባሉ ወይ በመንግስት በኩል እም በማበረታታት በኩል በትክክል መንግስት ትኩረት ሰጥቶ እየሰራ ነው ብለው ያስባሉ እሱንና በቀጣይ ምን መደረግ ያለበት የሚለው ለ መጨረሻ እናንሳ በጎ ፍቃደኝነት ያው ህይወት እስካለ ድረስ ሁሉ ስራ አለ ስለዚህ ስራ ደግሞ የሚሰራው ወይዘር

በጎ ፈቃደኝነት ያለ ገንዘብ ወይ ያለ ምንም ኢንሴንቲቭ ይባል እንጂ ያም በመስራት ፐርሰናሊ በህሊናም በአእምሮ የምናገኘው ሳትስፋክሽን ቤኔፊትም አለ። ግን አጠቃላይ እንደዛ ተብሎ ስለሚታይ ነው። እንደኛ እምነት ጊዜያዊ የሆኑ ስራዎች የሚበረታቱ ቢሆንም፣ ግን ወደ ቋሚነትና ተቋማዊ በሆነ መንገድ መምጣት እንዳለባቸው እናምናለን። በክረምት የሚሰሩ የተለያዩ ቅድም የጠቀስካቸው ኢኒሼቲቮች ላይ

ወጣቶችም ይሳተፋሉ፣ ሌሎች የማህበረሰብ ክፍሎችም ያሳትፋል። ግን በቋሚነት ደግሞ ያ ነገር ቀጣይነት ኖሮት በስትራክቸር መንገድ የተዋቀረ ካልሆነ ጀስት ሞመንት ወይም ደግሞ የአንድ ኢቨንት ውጤት ነው የሚሆነው። በዛ ደግሞ ብዙ ነገሮችን አቺ ማደግ እንችላለን ብዬ አላስበም። ስለዚህ በቀጣይነት ይሄ ነገር ቋሚ የሚሆንበትን መንገድ መንግስትም ቢሆን መንግስታዊ ያልሆኑ ተቋማት

አንድ ላይ በመቀናጀት ይህን ማምጣት ይችላሉ ብለን እናስባለን። እንደ እንደራሴ ወጣቶች ማህበር ከፓርትነሮቻችን ጋር በመሆን እንዲሁም ከሌሎችም መንግስታዊ ከሆኑ ተቋማት ከአንድ ላይ በመሆን ይህን በጎ ፈቃደኝነት አገልግሎት የበለጠ ቋሚ የሚሆንበት ወጣቶች ጊዜያቸውን ለማሳለፍ የመጀመሪያ የሚመርጡት በጎ ፈቃደኝነትን ስራ እንዲሁም ደግሞ ራሳቸው የሚገነቡበት የማህበረሰብ አገልግሎቶች እንዲሆኑ እየሰራን ነው የምንገኘው።

ለዚህም ደግሞ ሌሎችም እንዲያግዙ እንዲተባበሩን በዚሁ አጋጣሚ ጥሪ ማቅረብ እፈልጋለሁ። ስለዚህ ይሄን ነው የምለው፣ አንድ ላይ እንስራ፣ እንተጋገዝ። በበጎ ፈቃደኝነት ብዙ ስራዎችን መስራት ይቻላል። ወጣቶች ይህንን ስራ መቀላቀል እና ለሌላው ሰው የደስታ የለውጥ ምክንያት መሆን የሚቻል እና እየተቻለ መሆኑን እኛ የሚያየ ስለዚህ ቀጣይነት ላለው ነገር አብረን እንስራ ብዬ ነው መጨረስ ምፈልገው። አመሰግናለሁ።

እኛም በጣም እናመሰግናለን የበጎ ፍቃድን ወጣቶች ተሳትፎ በተመለከተ ላነሳነው ሀሳብ አስተያየቶት እና በዚህ ዙሪያ ላይ ያለትን በመረዳት በተመለከተ ስለ አጋሩን አቶ ብሮክ በአሜሪካ ድምፅ

አድማጮቻችንና ተመልካቾቻችን ቀደም ሲል ወጣቶችና የበጎ ፈቃድ አገልግሎት ምን ይመስላል የሚለውን ቅንብር ነበር ወደ እናንተ የደረሰው። ይህንን ቀደም ሲል የተከታተላችሁትን ጨምሮ ሌሎችንም ዘገባዎቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ

ከዛም ባለፈን በሃሽታግ ቪኦኤ አማሪክ ላይ ታገኙታላችሁ። ኢንስታግራም እና ዩቲዩብ ላይም ሌሎች ዝግጅቶቻችን እየገባችሁ መመልከት የሚችሉ መሆኑን ኮዲው ልጠቁመ ወዳ አለው የዛሬ ሰኞ ምሽት ጥቅምት 4 2017 ዓ ም የምሽቱ ዝግጅታችን ይመስል ነበር። አስማማየን ያስተናገድኳችሁ አብሬያችሁ አመሸሁ። በስዲዮ ቅንብሩ ብርሃና ይሉ እንዲሁም ምሽቱ ዋና አዘጋጅ ደግሞ ቆንጅት ታየ ነበረች። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።